የባህል መድረክ የአድዋ ድል እንደምናውቀው በታሪክ ዳግማዊ አጼ ምኒልክ መላው ኢትዮጵያን አንድ አድርገው በሚያስተባብሩ ጊዜ ወዳጅም ጠላትም በተለያየ መንገድም በሀሳብም በፖለቲካም የተነጣጠሉ ኢትዮጵያውያንን ነው አንድ ላይ ያሰለፈው ድሉ ሊመጣ ይቻሉ። ስለዚህ በየትኛው መንገድ በየትኛው ሁኔታ ማንኛውም አይነት በኢትዮጵያ ነጻነት የሚያምን በኢትዮጵያ አንድነት የሚያምን በኢትዮጵያ ሉዓላዊነት የሚያምን እና ኢትዮጵያዊነትን ደግሞ ለመዘከር አባቶቻችን ለነጻነታችን የከፈሉትን ዋጋ በማሰብ ደግሞ ለትውልዱ ይህንን መልእክት ለማሸጋገር የሚፈልግ ማንኛውም አካል ሁልጊዜም ጥሪ እናቀርባለን። ለኢትዮጵያ ዳር ድንበር የተዋደቁ ጀግኖቻችንን የምንዘክርበት በአንድነት፣ በፍቅር፣ በቆራጥነት፣ በብልሃትና ታማኝነት ዘምተው ሀገራችንን የነፃነት ምልክት ያደረጉ መሪዎችና ዘማቾችን ስማቸውን እያነሳን የምንማማርበት ታላቁ የአድዋ ድላችን ዝክር ዘንድሮም ቀጥሏል ሲሉ የጉዞ አድዋ ተጓዦች ከሃያ አምስት ቀናት በፊት ከመዲና አዲስ አበባ አንድ ሺ አስር ኪሎ ሜትር ርቀት ላይ ወደሚገኘው ወደ አድዋ ጉዟቸውን ጀምረዋል። የጉዞ አድዋ ዋና አስተባባሪና መስራች ከሆኑት አንዱ አቶ ያሬድ ሹመቴን ነበር ያደመጥ ነው። ጤና ይስጥልኝ አድማጮች እንደምንሰነበታችሁ ዘንድሮ ለመቶ ሀያ አንደኛ ጊዜ የሚከበረውን የአድዋን በዓል አድዋ ላይ ለማክበር ከአዲስ አበባ ጣይቱ ሆቴል የተነሱት ወጣቶች የእናት አባቶቻቸውን ፈለግ በመከተል በእግራቸው የአድዋን ስሜት እየተጋሩ ታሪካቸውን እያነበቡ እየተማማሩ በደረሱበት ሁሉ የአድዋን ታላቅነት እየነገሩና እየሰበኩ የትውልድ ግዴታቸውን ለመወጣት ትጋት ላይ መሆናቸውን ተናግረዋል። በዕለቱ ዝግጅታችን ከሶስት ቀናት በፊት ውጫሌን ተሻግረው ትናንት ምሽት መርሳ ከተማ ላይ ከፍተኛ አቀባበል ተደርጎላቸው ዛሬ ሰሜናዊ ወሎን አቋርጠው ትግራይ ድንበር ላይ እንደደረሱ የነገሩንን የጉዞ አድዋ ተጓዦችን ጋብዘን የአድዋን ታሪክ እንቃኛለን። መልካም ቆይታ። የአድዋን መንፈስ ክብርና ዝናን ከትውልድ ትውልድ እንዲተላለፍ አድዋን በስዕል አድዋን በፎቶ ሳይሆን፣ አድዋን እንደ አባቶች አድዋ ላይ የታየውን ታላቅ ኢትዮጵያዊነት ከትውልድ ትውልድ ሳይቋረጥ ለማስተላለፍ የተነሱ ወጣቶች ያዘጋጁት መርሃ ግብር እነሆ መቶ ሃያ አንደኛውን ክብረ በዓል በድምቀት ለማክበር ዘንድሮ ለአራተኛ ጊዜ ጉዞውን ጀምሯል። ይህን ዝግጅት ከመመስረት ጀምሮ ከዛሬ አራት ዓመት ጀምሮ ይህን ጉዞ በማስተባበር የሚታወቁት የፊልም ሰራተኛው አቶ ያሬድ ሹመቴ ትናንት ምሽት ላይ ያገኘናቸው ቸው ሰሜናዊ ወሎ መርሳ ከተማ ላይ ሆነው ነው። አድዋ ለመድረስ ግማሽ መንገድን አጠናቀዋል በአሁኑ ሰዓት የምንገኘው መርሳ ከተማ ነው መርሳ ከተማ ማለት ከአዲስ አበባ አጠቃላይ አራት መቶ ዘጠና ኪሎ ሜትር ርቀት ላይ ትገኛለች በዛሬው ዕለት ደግሞ ጉዟችን ከጀመርን ሀያ ሶስተኛ ቀናችን ይዘናል ከዚህ በኋላ የሚቀረን ቀን ደግሞ ሀያ ሶስት ቀን ነው ስለዚህ ልክ ቁሌታው ላይ ነው የምንገኘው ማለት ከአዲስ አበባ የተነሳ ነው ስምንት ሰዎች ይዘን ነው እንግዲህ እስከ አድዋ ድረስ ደግሞ አሁን ባሉት መንገዶች ላይ ከአስራ አምስት ሰው ደርሶ ጉዞውን እንጨርሳለን ብለን ነው የምናስበው ተጓዦቹ እንደ አድዋ ዘማቾች እኔ ታሪክን ሀገርን ለማስተዋወቅ ትልቅ ህልም እንጂ ሀብት የሌላቸው ወጣቶች ናቸው። በየደረሱበት ከተማ በየደረሱበት የገጠር መንደር ግን ማህበረሰቡ ጉሮ ወሸባዬ ብሎ ሆ ብሎ ተቀብሎ ምግብ አበልቶ ለስንቅ የሚሆን ቆሎ ቋጥሮም እንደሚሸኛቸው ተናግረዋል። ሁሉም ተጓዦች ጓዛቸውን ይዘው ስንቃቸውን ይዘው ፒያሳ በሚገኘው ቴጌ ጣይቱ ሆቴል ውስጥ ነው የከተሙት የገቡት ማለት ነው። ምሽቱን እዛ ካሳለፍን በኋላ በማግስቱ በጠዋት አስራ አንድ ሰዓት ሰባት ከአርባ አምስት ሲል ነው ጉዞ የተጀመረው ማለት ነው ከአዲስ አበባ በዋናው እንግዲህ እንደሚታወቀው የዛሬ አንድ መቶ ሀያ አንድ ዓመት የአድዋ ድል በዓል ከበዓሉ አስቀድሞ ደግሞ ጀግኖች ኢትዮጵያውያን ዘማቾች በተለይም ከአዲስ አበባ የተነሱት ዳግማዊ አጼ ምኒልክና እቴጌ ጣይቱ የመሩት የአዲስ አበባ ዘማች፣ በአጠቃላይ ከመላ ኢትዮጵያ የመጣ ዘማች ጥቅምት ሁለት ቀን ነው አስራ ስምንት ሰማንያ ስምንት አመተ ምህረት የተነሳው የተነሱበት ቦታም ፒያሳ አካባቢ ወይም አራዳ ተብሎ የሚጠራው አካባቢ የአራዳ ጊዮርጊስ ታቦትን በማጨብ ነው ጉዟቸውን የጀመሩት። እኛም እንግዲህ ከታሪኩ ጋር ግንኙነት ይኖረዋል ብለን በማመን ጉዟችንን የጀመርነው ከጣይቱ ሆቴል ነው ማለት ነው። ስለዚህ ይሄ ደግሞ አቅራቢያው አራዳ የሚባለው አቅራቢያ በመሆኑ ማለት ነው በአድዋ ድልድይ በኩል አድርገን አዲስ አበባ ለቀን ከወጣን በኋላ ላለፉት ሀያ ሶስት ቀናት በተለያዩ የገጠራማ መንደሮች እያቆራረጥን ጥርጊያ የተበጀላቸው መንገዶች፣ ጥርጊያ ደግሞ የሌላቸው ደግሞ ውስጥ ለውስጥ መንገዶች ቤቶች እያቆራርጥን በከተሞች በገጠር በትምህርት ቤቶች፣ በግለሰብ መኖሪያ ቤቶች አንዳንድ ቦታዎች ደግሞ ከተማዎች ላይ ስንገባ በሚኖረን አቀባበል የማረፊያ ቦታም እየተዘጋጀ ማህበረሰቡ በደንብ በሌልታና ቦታ እየተቀበለ ነው። እስከ ዛሬው አስራት ድረስ የደረስ ነው ከመቶ ሀያ አንድ አመት በፊት እንደሆነ ሁሉ በየአካባቢው ተጓዦችን እየተቀበለ በማስተናገድ ላይ ለሚገኘው ጨዋው የሀገራችን ህዝብ ምስጋናችን ከልብ ነው ሲሉን ገልጸዋል። የጉዞ አድዋ አዘ ተጓዦች እንደከዚህ ቀደሙ ሁሉ ለጉዞ ከመነሳታቸው በፊት የሚያስፈልጋቸውን ነገር ያሟላሉ። ለምሳሌ ከቅዱስ ጳውሎስ ሆስፒታል በተገኘ የጤና ምርመራ ድጋፍ ተጓዦች ጉዞ ለመጀመር ሙሉ ዝግጅታቸውን አጠናቀው አዲስ አበባ እምብርት ላይ ከሚገኘው ታሪካዊው ጣይት ሆቴል ጥር 8 ምሽት ከትመው ጥር 9 ጉዟቸውን ጀምረዋል። በወቅቱ መንግስት የደነገገው የአስቸኳይ ጊዜ አዋጅ ተጓዦቹን አላደናቀፈ ይሁን። ያሬድ ሹመቴ ከመጀመራችን በፊት አስፈላጊ የሆኑ የሕግ ጥያቄዎችን መመለስ ለመንቀሳቀስም ዓላማውን ማሳወቅ ግድ ስለሚሆን ሁልጊዜም ቢሆን ወረቀት ይዘን ነው የምንወጣው፣ ከባህልና ቱሪዝም፣ ከኮሚኒኬሽን ሚኒስቴር እና ከሚመለከታቸው አካላት ከፖሊስም ጭምር ተመሳሳይ ልብስ ለብሰን በጋራ ጅብ ብለን ስንንቀሳቀስ ምን አይነት ተልእኮ እንዳለው እንቅስቃሴው መታወቅ ያው በሀገራችን ውስጥ ግዴታ ነው። እንኳን አሁን የአስቸኳይ ጊዜያዎች ታውጆ ይቅርና በሌላውም ጊዜ ቢሆን እንዲህ አይነት ነገሮች ላይ እያካባቢ ያሉ ኬላ ጠባቂዎች ፖሊሶች እንደዚሁም አንዳንድ የቀበሌ አስተዳደሮች ማን ናቸው ወዴት ናቸው እያሉ ይጠይቃሉ። ለዛ ግዴታ ወረቀት ይዞ መንቀሳቀስ ያስፈልጋል። ነው እና ጉዞችን ትንሽ ለመጀመር በጣም ከፍተኛ ችግር ገጥሞን ነበር። ምክንያቱም እንደሚታወቀው በሀገር አቀፍ ደረጃ የአስቸኳይ ጊዜ አዋጅ የታወጀበት ወቅት በመሆኑ ከዚህ ጋር ተያይዞ እንቅስቃሴ ለማድረግ ከአዲስ አበባ ውጪ የሚደረግ እንቅስቃሴ በተለይ በጣም አስቸጋሪ በመሆኑ ምክንያት ፍቃድ ለማግኘትና ይህንን በተለየ መንገድ በተለያዩ ቦታዎች ላይ ለማለፍ የሚያስችል ወረቀት ይዞ ለመንቀሳቀስ ትንሽ ፈታኝ የሆነ ጊዜ ወስዶብናል። ስለዚህ ወረቀት ከማግኘት በተጨማሪም የባህልና ቱሪዝም ሚኒስቴርም ይሄ በኩሉን ድጋፍ ማድረግ አለበት ብለን በመጠየቅ የተወሰነ የስንቅ ድጋፍ ለማድረግ ሙከራ ተደርጓል። የመጀመሪያ ጊዜ ነው ባህልና ቱሪዝም ዘንድሮ ሲሳተፍ ማለት ነው። ከወረቀት ፍቃድ ከመስጠት ባሻገር ስንቅ በማቀበልም ጭምር ለመሳተፍ ሙከራ ተደርጓል። የያዝናቸው ወረቀቶችም በየቦታው የተነገሩት ቦታዎችም በየአካባቢው ላይ አቀባበል ለማድረግ እየተሞከረ ነው። በዘንድሮ ጉዞ ላይ ካምና እና ከካቻምና ለየት ባለ መንገድ መንግስት የአድዋ ድል ጉዳይ በጣም የምፈልገው ጉዳይ ነው፣ በዚህ ጉዳይ ላይ ማገዝ አለብኝ የሚል ሀሳብ እና አቋም በመያዙ ዘንድሮ ላይ የተለየ አቴንሽን እየተሰጠን እንዳለ ያየን ነው። ምንም እንኳ በበቂ ሁኔታ ጉዞን የሚያስጨርስ ባይሆንም ግን በተወሰነ መንገድ መጠነኛም ቢሆን ድጋፍ ለማድረግ መንግስት እጄን አስቀባለሁ ብሏል። አቶ ያሬድ ሹመቴ እንደጠቀሱት ዘንድሮ እየተካሄደ ባለው ጉዞ አድዋ አራት ላይ መንግስት ከምንጊዜውም በላይ ድጋፉን አሳይቷል። በኢትዮጵያ ባህልና ቱሪዝም ሚኒስትር የህዝብና ዓለም አቀፍ ግንኙነት ዳይሬክተር አቶ ገዛኸኝ አባተ እንደተናገሩት ወጣቶቹ የኢትዮጵያዊ ጀግንነትና ታሪክ ሰሪነትን ሚና እየደገሙት ነው። እንግዲህ እነዚህ ወጣቶች የአባቶቻቸውን ፈለግ በመከተል ህዝቡን በማነቃነቅ በተለያየ ቦታ ታሪክን በማንበብ ግርጉዞ በማድረግ የዕለት ሁለት አድዋ ከተማ ላይ ያከብራሉ። በአሉንና አንዱ ትልቁ ነገር ጀግንነትና የ ታታሪነት ታሪክ ሰሪነት ሚና እነዚህ ሰዎች እየደገሙት ነው ያሉት። በአሁኑ ሰዓት ምክንያቱም ጉዞ ሲያደርጉ አካላዊ ስኩልና አለ፣ መድከም አለ፣ ሰውነታቸው መላላጥ አለ፣ ድካም ነው። ግን በህዝቡ በሚያደርጓቸው እንቅስቃሴዎች የህዝቡ እንግዳ ተቀባይነት፣ በየቦታው የሚያደርግላቸው መስተንግዶ ብርታቱ ሆኗቸው ጉዟቸውን በሰላም ያጠናቅቃሉ። ባህልና ቱሪዝም ሚኒስቴርም በበጎ መንገድ ነው የሚያየ ይሄንን ተግባር። በዚህ ዓመት ሚኒስቴር መስሪያ ቤታችንም ቦታውን የቱሪስት መዳረሻ ለማድረግ ለየት ባለ መልኩ አገራዊ የሆነ ዝግጅት በማዘጋጀት የእነዚህንም ልጆች ጉዞ ፕሮግራም እንደ አንድ ፕሮግራም አካል አድርጎ በገንዘብም በሀሳብም ያሉበትን ቦታም ጭምር በመከታተል ማለት በባህልና ቱሪዝም ሚኒስቴር እስከ ወረዳ ድረስ ያለው መዋቅር ክትትልና ድጋፍ እያደረገ የደረሱበትን ቦታ አቀባበል እየተደረገላቸው ነው እየሄዱ ያሉት። አድዋ አጠቃላይ የቱሪስት መዳረሻ እንዲሆን በተለየ መልክ የምንሰራበት ይሆናል ብዬ ነው የምገልጸው። የጉዞ አድዋ ተጓዦች በጉዟቸው ታሪክን እያነበቡ ታሪካዊ ቦታዎችን እያዩ በፎቶና በፊልም እየቀረጹ ይጓዛሉ። በጉዞ ላይ ከቀረቡት ታሪኮች መካከል በአድዋ ጀግንነት የሚታወቁት ቀኝ አዝማች ታፈሰ አባይነህ ናቸው። ቀኝ አዝማች ታፈሰ በ21 ዓመታቸው ታላላቅ ጀብዶዎችን በመፈጸም የቀኝ አዝማችነትን ማዕረግ የተቀዳጁ ድንቅ ተዋጊ ልጅ ግር ጀብደኛ ሰው መሆናቸው ይነገርላቸዋል። በአድዋው ጦርነት ዋዜማ አምባላጌ የጦር አውድማ ላይ በተካሄደው ውጊያ ከበላይ አካል ትዕዛዝ ሳያገኙ ከፊት አውራሪ ገበየው ጋር በመሆን ውጊያውን ያስጀመሩም ናቸው። እኚሁ ጀግና በዚህ የአይበገር ባይነት ወኔ ባህሪያቸው ተነሳ ተሳስተው አድዋ ላይ በተካሄደው ጦርነት ብዙ ጀብዱ ሰርተው ሕይወታቸውን እስከ ማጣት መድረሳቸውን የታሪክ መዝገባት ያሳያሉ። ዛሬ ጉዞ አድዋ 25ኛ ቀናቸው ላይ የሚገኙት የጉዞ ዋና አስተባባሪ የፊልም ስራ አዋቂው አቶ ያሬድ ሹመቴ የአድዋ ድል ሲሉ ይቀጥላሉ። የአድዋ ድል እንደምናውቀው በታሪክ ዳግማዊ አጼ ምኒልክ መላው ኢትዮጵያን አንድ አድርገው በሚያስተባብሩ ጊዜ ወዳጅም ጠላትም በተለያየ መንገድም በሀሳብ በፖለቲካም በተለያየ መንገድም የተመጣጠሉ ኢትዮጵያውያንን ነው አንድ ላይ አሰልፈው ድሉ ሊመጣ ይቻሉ። ስለዚህ ኢትዮጵያዊነትን ደግሞ ለመዘከር አባቶቻችን ለነጻነታችን የከፈሉትን ዋጋ በማሰብ ደግሞ ለትውልዱ ይህንን መልእክት ለማሸጋገር የሚፈልግ ማንኛውም አካል ሁልጊዜም ጥሪ እናቀርባለን። መንግስት በተወሰነ መንገድ ለመመልከት ጀምሯል። እንግዲህ ያው ከቅርብ ጊዜ ወደዚህ በሀገራችን በተለያየ መንገድ እየተሰሙ ያሉ ችግሮች አስተውለናል የአካባቢ የመከፋፈል ወይም ደግሞ ወደ ዩኒቲ ከሚያመጡ ይልቅ ወደ ልዩነት የሚያመጡ ሀሳቦች የተንሸራሸሩ መምጣታቸው ታስበዋል እና ትምህርት የወሰደ ይመስለኛል። መንግስት ራሱ ይሄንን ጉዞ ለመደገፍ ማሰብ መቻሉ እና ዩኒቲ ላይ መስራት የግድ አስፈላጊ ነው ብሎ ያመነ እንደሆነ ነው የምረዳው። ስለዚህ ይሄ በጣም የሚያስደስት ነገር ነው። ወደፊትም ቢሆን ተጠናክሮ መቀጠል አለበት ነው የምለው። በኢትዮጵያ ቱሪዝም ድርጅት የመዳረሻ ቦታዎች ልማት ዳይሬክተር አቶ ቸርነት ጥላሁን እንደገለጹት የጉዞ አድዋን ኢትዮጵያዊ ብቻ ሳይሆን የዓለም ሀገራት ጎብኚዎች እንዲካፈሉበት ጥረት እያደረግን ነው። ይሄ ምንድን ነው ራሱን የቻለ አንድ የቱሪስት መዳረሻ ቦታ የሚሆን ነው። እዛ ቦታ ላይ ጦርነቱ ሲካሄድ ጣሊያኖች ጄኔራሎቻቸውን የቃብር ቦታ ሁሉ ምልክት ያደረጉበት ቦታ አለ። እንደዚሁ ወደ ራእዮ አካባቢ አለ። እንደገና ደግሞ ከደሰሶ ተራራ ጀርባ እንደዚሁ አላቸው። ሄደው የሚያዩት ነገር ይኖራል እና እዛ ቦታ አንድ የታሪክ ሚዚየም ቢመሰረት በምስልም ይሁን በጽሁፍ እንደገና በቁሳቁስ ምሆን ታሪኩን መተረክ ይቻላል እና አንድ ምልክት ቦታ እንደሚያስፈልገው እንረዳለን። ለዛም ነው ይህንን አስበን እየተንቀሳቀስ እናያል። ከአንድ ሺህ ኪሎ ሜትር በላይ የሚሆነውን የጉዞ አድዋ መንገድ ባለፉት ጊዜያት በእግራቸው አቆራርጠው እንደ ቴጌጣይቱ አድዋ ላይ ሰንደቃቸውን የተከሉ ወደ ሶስት የሚሆኑ ሴቶች ይገኛሉ። በዘንድሮም ጉዞ ላይ ሁለት ሴቶች ተካፋይ ናቸው። በአድዋ ጦርነት በጣም ከፍተኛ ቦታ ይሰጣቸው ከነበረ የጦር አዛዦች መካከል የጦር አዛዥ ወልደ ጻድቅ የሚባሉትን የቅማያቱን ታሪክ ለመዘከር በጉዞ ላይ የተሳተፈው ሌላው ወጣት ያሬድ ይሸቱ ይባላል። ከዚህ ጉዞ እንግዲህ በጣም ብዙ ነገር መማር ይቻላል የሀገር ፍቅር ምን ማለት እንደሆነ መማር ይቻላል ለአርባ አምስት ቀን ነው እንቆያለን ብለን የምናስበው ለአርባ አምስት ቀናት ከማታውቂያቸው ስምንት ሰዎች ጋር አብረሽ መቆየትን የተለያዩ ባህሪያቶች ያላቸውን ሰዎች ጋር አብረሽ መቆየትን በተጨማሪ ደግሞ ታሪክሽን ስላድዋ ያለውን ነገር በተለይ ኢትዮጵያ በዛን ወቅት በአጼ ሚኒሊክ በሚትመራበት ወቅት የነበራትን ነገር መማር ችያለሁ እንግዲህ አያስፈራም ጉዞ አውሬ አላጋጠማችሁም አ ጉዞ ብዙም አያስፈራም አንዳንድ ያልተለመዱ ሁኔታዎች ያጋጠሙን መንገዶች ነበሩ። በዱር በገደል እያቋረጠን ያለፍንባቸው መንገዶች አሉ። ግን አብዛኛውን መንገድ በመኪናው መንገድ ስለሆነ የምናቋርጠው እና የምንሄደው አደገኛ የሚባሉ አይደለም። ግን አንዳንድ ቦታዎች ላይ አቋራጭ መንገዶችን ለመጠቀም ስንል በገደሎች በሸለቆዎች ውስጥ እያቋረጥን የምንሄድባቸው ሁኔታዎች አሉ። እንግዲህ ከስምንታችን ውስጥ ሁለቱ ሴቶች ስለሆኑ ከእነሱ ጋር እየተጋገዝን ሁላችንም ተጠባብቀን እና በመተሳሰብ እና በአንድነት ነው በማስታወሻ ደብተራቸው ተሞክሯቸውን እየጻፉ ታሪክ እያነበቡ መንገዱ ተጋምሷል ይላሉ የጉዞ አድዋ አራት ተጓዦች። ታዲያ ዘንድሮ ወደ አድዋ ጉዞ ከጀመሩት ሁለት ሴቶች መካከል ረዚና እቁበ ሚካኤል ለረጅም ጊዜ ውሃ ቋጥሮ የነበረው የቀኝ እግሯ ወለል አላራምድ በማለቱ ተጓዦች እስከ መርሳ ከተማ መግቢያ ድረስ በቅብብሎሽ በሽኮኮ በፈረስ አድርገው አድርሰዋታል። እንግዳ ተቀባዮቹ የመርሳ ወጣቶችም ከተጓዦች በመቀበል እስከ ማረፊያ ቦታ ድረስ አንከብክበው በማድረስ እገዛ ማድረጋቸውን ተጓዦች ገልጸዋል። የመርሳ ከተማ ባህል ቡድን ደማቅ አቀባበልና ልዩ የሙዚቃ ትርዒትን ሲያቀርብ አምሽቶ ተጓዦች የደከመ ሰውነታቸውን በባህላዊ ሙዚቃዎች በማነቃቃት የደስታ ጊዜ ጊዜ ማሳለፋቸውን በማስታወሻቸው ከትበዋል። ተጓዦቹ ደሴ ከንጉስ ሚካኤል አይጠየፍ ደጃፍ፣ እንዲሁም ከአዲስ አበባ 350 ኪሎ ሜትር ርቀት ገደማ በምትገኘው የሃርቡ ከተማ ትምህርት ቤት ውስጥ አድረዋል። ከከሚሴ ከተማ ወደ ሃርቡ በሚጠጉበት ጊዜ ፍንጭቱ ከተባለች ፏፏቴ ስር እረፍትም ወስደዋል። ወደ 22 ቀናት ግድም የቀራቸው የጉዞ አድዋ ተጓዦች አድዋ ደርሰው 121ኛውን የአድዋ ድል እንደቀደምቱ አባት እናቶች ቦታው ይ ባንዲራቸውን ተክለው በዓሉን በድምቀት ሲያከብሩ ዳግም ታሪካቸውን ሊነግሩን እቅድ ይዘዋል። ቀደም ብዬ እንደጠቀስኩት ወጣቶቹ ይህንን ጉዞ ሲያደርጉ ታሪክን እያነበቡ የራሳቸውን ታሪክ ደግሞ ለተተኪው ትውልድ ለማስተላለፍ በፎቶ እያስደገፉ እየጻፉ ነው። ይበል ብለናል። አድማጮች ቃለ ምልልስ የሰጡንን ሁሉ በዶቼ በለስን በማመስገን እሰናበታለሁ። አዜብ ታደሰነኝ። ጤና ይስጥልኝ።